በነ ዶክተር ደብረጽዮን ገብረ ሚካኤል የክስ መዝገብ ከተመለከቱት ስልሳ ሁለት ተጠርጣሪዎች መካከል አስራ ዘጠኙ ክሳቸው በጽሑፍ እንደደረሳቸው ታወቀ። የክሱ ዝርዝር በንባብ አልተሰማም። ፍርድ ቤቱ ቀጠሮ ሰጥቷል። መለስካቸው አመሃ ዝርዝሩን ያሰማናል። ዶክተር ደብረጽዮን ገብረ ሚካኤል አቶ ስብሃት ነጋንና ወይዘሮ ኪሪያ ኢብራሂምን ጨምሮ ስልሳ ሁለት ተጠርጣሪዎችን ባጠቃለለው የክስ መዝገብ ከተዘረዘሩት ተጠርጣሪዎች መካከል ለአስራ ዘጠኙ ክሳቸው በጽሑፍ ተሰጥቷቸዋል። ከስልሳ ሁለቱ መካከል በአሁኑ ወቅት በማረሚያ ቤት የሚገኙት ሀያ አንድ ሲሆኑ ሁለቱ ትናንት በዋለው ችሎት እንዳልተገኙ ታውቋል። የመንግሥት መገናኛ ብዙኃን በዘገቡት መሠረት ሁለቱ ተጠርጣሪዎች በችሎቱ ያልተገኙት ስማቸው ለማረሚያ ቤት ባለመተላለፉ ነው። ቀሪዎቹ ተከሳሾች ፍርድ ቤት ያልቀረቡት በትግራይ ክልል ባለው ወቅታዊ የጸጥታ ችግር ምክንያት እንደሆነም ተገልጿል። በዕለቱ ክሱ ያልተነበበበትን ምክንያት ፍርድ ቤቱ ባይገልጽም በዛሬው ችሎት ማንነትን ብቻ እንደሚያረጋግጥና የሌሎቹ ተከሳሾች ጉዳይ እልባት እስኪያገኝ ድረስ ተብሎ በሚቀጥለው ቀጠሮ ይነበባል ሲል ፍርድ ቤቱ ትዕዛዝ እንደሰጠው የተከሳሽ ጠበቆች አስተባባሪ አቶ ሀፍቶም ከሰተ ለቪኦኤ ተናግረዋል። በፌዴራል ጠቅላይ አቃቤ ሕግ የተደራጁና ድንበር ተሻጋሪ ወንጀል ጉዳዮች ምክትል ዳይሬክተር አቶ የወሲያድ ተመጀም ከዚህ የተለየ ምላሽ አልሰጡንም። እስከ ዛሬ በነበረው የፍርድ ሂደት ያጋጠማቸው ችግር ሊኖር እንደሆነም ለሁለቱ ተከራካሪ ወገኖች ቪኦኤ ጥያቄ አቅርቦ ነበረ። አቶ ሀፍቶም ከሰተ የሚከተለውም ብለዋል። በእውነቱ አሁን ገና ነው ወደ መደበኛው የተለያዩ ውጣ ውረድ ያየንበት በከፍተኛ ችግር የነበረበት ነው። በችሎታ አመራሩም በሚሰጥ ትዕዛዝም ከፍተኛ ቅሬታዎች ነበሩም። ስለዚህ እጅግ ያዘንበት እንጂ ደስ የሚል የፍትህ ሂደት አላየንም ማለት ይችላል። እና ይህንን ቅሬታችሁን ተናግራችኋል። በትናንትናው ነው አልገለጽነም፣ ግን በተለያዩ ለምሳሌ፣ በጊዜ ቀጠሮ በነበረው ችሎት ከዛም በቀዳሚ መ በነበረው ችሎት ለምሳሌ አንዱ ማሳያ ምነግርህ አንድ ዳኛ በጊዜ ቀጠሮ ወቅት ሶስት አራት ወረ ሱጋ ቆይተን ገና ለከፍተኛው ፍርድ ቤት ማስረጃ የሚሆን የሚሰማ በቀዳሚ ምርመራ አድራግ ፍርድ ቤት ያ ዳኛ ተመልሶ ተሰይሞ ጉዳያችን እንዲታይ ተደርጎ በመርህ ደረጃ ጊዜ ቀጠሮ የሚያይ ዳኛ እና ክስ የሚያይ ዳኛ የተለያዩ ሰዎች ናቸው። እዚህ ለከፍተኛው ፍርድ ቤት ክሱን ለሚያይ ጥፋተኛ ነህ ነጻ ነህ ብሎ ለሚወስን ፍርድ ቤት የሚቀርብ ማስረጃ በውክልና የሚሰማ ዳኛ የከፍተኛው ፍርድ ቤት አካል ተደርጎ ነው የሚታየው፣ እና ተመልሶ እዛ የሚታይ ተደርገዋል ያ ዳኛ እንዲነሳልን ብለን ከላይ ድረስ ባይንቴ ከናል ሰበር ተዘግቶታል። የህገ መንግስት ትርጉም የሚያስነሱ ከፍተኛ የሆኑ ጥያቄዎች ነበሩ፣ ከምስክር አሰማም ጋር በተያያዝ እሱም እስከ ፌዴሬሽኑ የህገ መንግስት አጣሪ ጉባኤ ድረስ ሄዶ በሂደት ላይ ነው ያለው። ከፌዴራል አቃቢ ህግ አቶ ዮስያድ በተከሳሽ ጠበቆች በኩል በፍርድ ቤቱ ላይ ለተነሳው ቅሬታና ስለ ዳኛ አሰያየም በተጠቀሰው ምሳሌ ላይ አጭር አስተያየት ሰጥተዋል። አሁን እኮ ክሱ ቀርቦ ያለው የፌዴራል ከፍተኛ ፍርድ ቤት ከዛ ደግሞ ክርክር እየተደረገ ያለው የስለ አኳያይ ስለ ቀዳሚ ምርመራ ክርክር እየተደረገ የነበረው የፌዴራሉ የመጀመሪያ ደረጃ ፍርድ ቤት ነው። ስለዚህ ፌዴራል የመጀመሪያ ደረጃ ፍርድ ቤት የነበሩት ዳኛ አሁን የፌዴራል ከፍተኛ ፍርድ ቤት አልመጡም፣ ጉዳይ በደንብ ተረድቼ ከሆነ ማለት ነው። እንዲህ አይነት ክርክርም ችሎት ላይ አልተነሳም። ከችሎት ውጭ የተነሳ ክርክር ከሆነ መረጃ የለኝም። አቃቤ ህግ በዚህ መዝገብ ከአምስት ሺህ አራት መቶ ገጽ የማያንሱ የሰነድ ማስረጃዎችን እንዳቀረበ ትናንት፣ ግን በፍላሽ ዲስክ ጦት ወይም ምጥራት ምክንያት ያልቀረቡ ማስረጃዎችም እንዳሉ ታውቋል። ይህ በፍላሽ ዲስክ የሚቀርበው የድምፅ ከምስል ማስረጃ ትናንት አለመቅረቡ በተከሳሾች መብት ላይ መጣበብ አያስከትልም ወይ ለሚለው የቪኦኤ ጥያቄ አቶ ዮሲያድ ተበጄ ምላሽ ሰጥተዋል። ይሄ እኮ ያከራከረ ጉዳይ አይደለም። ምንድ ነው ያጋጠመው? ፍርድ ቤቱ በፍላሽ ማስረጃነት የምናቀርባቸው የተለያዩ ተከሳሾች በተለያዩ ጊዜ በተለያዩ ሚዲያ ላይ ቀርቦ ያደረጓቸው ንግግሮች ክስ በማስረጃነት ቀርቧል። እነዚህ በማስረጃ የተቆጠሩት የቪዲዮ ማስረጃዎች ትላንትናው ቀጠሮ ፍርድ ቤት አልቀረቡም። በትላንትናው ቀጠሮ ፍርድ ቤት አልቀረቡ ማለት የትላንትናው ቀጠሮ ክርክር የመጀመሪያ ቀጠሮ የተከሳሽ ማንነት የሚረጋገጥበት ቀጠሮ ነው፣ ወደ ማስረጃ አልተገባም። ገና እነዚህ የፍላሽ ማስረጃዎች የሚደመጡት ወይም የቪዲዮ ማስረጃዎች የሚደመጡት መጀመሪያ ክርክር የምስክሮች መስማት ሂደት ከተጠናቀቀ በኋላ ነው። ገና በጣም ከረዥም ጊዜ በኋላ ነው የሚሆነው በፌደራል ፍርድ ቤት አካሄድ። ስለዚህ በአጠቃላይ የሚቀርበውን የፍላሽ ማስረጃ ለማቅረብ በርካታ ፍላሾችን ስለጠየቀ ክርክሩም ገና በመጀመሪያ ቀጠሮ ስላለ ምንም ጉዳት የሚያደርስ አይደለም። እነሱም ያን ያህል ክርክር ያቀረቡበት ጉዳይ አይደለም። ገና ያልቀረቡ ተከሳሾች አሉ። ማረሚያ ቤትም ሆነው ገና ከዚያ ያልቀረቡ ተከሳሾች ቤቱን በቀጣይ ቀጠሮ አቅርቦ ነው ያለው ችግሮ ነው ሊነሳ የሚችል አይደለም ችግሮ ነው ቢነሳም ፍርድ ቤት የምንከራከርበት ግራቀኛችን በተፊት ቀርበን ነው ጥያቄዎችን የምናቀርበው ግራቀኛችን ፍርድ ቤቱ ትናንት በኋላው ችሎት አቃቤ ህግ ከሚቀጥለው ቀጠሮ በፊት ቀሪ ማስረጃዎችን በጽህፈት ቤት በኩል እንዲያቀርብ አዟል በሌሎች ጉዳዮች የትዕዛዝ ለመስጠትና ክሱን በንባብ ለማሰማት ለነሐሴ አስራ አንድ ቀን ሁለት ሺ አስራ ሶስት ዓመተ ምህረት ቀጠሮ ቆርጧል መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ